በዩናይትድ ስቴትስ የሚገኙ የአማራ ማኅበራት ያስተባበሩት ሰልፍ የተካሄደው ትናንት ረፋድ ላይ ጀምሮ ነው። ቦታው ደግሞ የአሜሪካ የውጭ ጉዳይ መሥሪያ ቤት ፊት ለፊት በሜትሮፖሊቲያን ፖሊስ ባልደረቦች ዓይን በመቶዎች የተገመቱት ሰልፈኞች በኢትዮጵያ የተለያዩ ስፍራዎች የአማራ ብሔር ተወላጆች ላይ በመድረስ ላይ ናቸው ያሏቸውን በደሎች አስተጋብተዋል። ለዚሁ ሰልፍ ሲል ከሚኖርበት ቺካጎ ወደ ዋሽንግተን ዲሲ መምጣቱን የነገረኝ የአማራ ፋውንዴሽን አባል የሆነው ሐሚድ መንገሻ የተቃውሞ አካል እንዲሆን የገፋውን ምክንያት አጋርቶኛል። የሕዝቤን ጩኸት ለማሰማት ከቺካጎ ድረስ እዚህ የመጣሁት አማራ በየቦታው ስለሚገደል ያንን ጩኸት ለማሰማት ነው የመጣሁት። የምናየው ነው ወለጋ አማራ በመሆናቸው ብቻ ሃይማኖታቸውን አልጠየቀም፣ ሙስሊም፣ ክርስቲያን፣ ፕሮቴስታንት አላለም። ጀስት አማራ በመሆናቸው ብቻ እየተለዩ ከአካባቢው እንዲወጡ ተደርገው እየተገደሉ ነው። ቢሻንጉል ጉሙዝ በቅርብ የምናየው እንደዚሁ አማራ በመሆናቸው ብቻ እንጂ ሌላ ዘር በመሆናቸው አይደለም እየተገደሉ ያሉት። በቅርቡ ባየነው ወደ አጣዬ አጣዬ ላይ በተደረገው አማራ የአማራ ብሔሮች እየተለዩ የተገደሉበት ሁኔታ አለ። ያ ነው በእርግጥ ኢትዮጵያ ውስጥ የተለያየ ቦታ ላይ ግድያ ያለ ነገር ግን እንደ አማራ ብሔር በመታወቂያ ወይም በዘሩ እየተለየ የተገደለ እስካሁን አላየንም። ሀሚድ የተቃውሞ ሰልፈኞቹ አቤቶታቸውን ያቀረቡለት የአሜሪካ የውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ እየደረሱ ያሉን ብሔር የለዩ ጥቃቶችን እንዲያስታግስ ለመጠየቅ እንደታቀደም ተናግረዋል። ለበርካታ ዓመታት በኢትዮጵያ ሕዝብ ላይ ደርሰዋል የሚባሉ በደሎችን ለማሰማት የአሜሪካ የውጭ ጉዳይ መስሪያ ቤትንና ሌሎች መንግስታዊ ተቋማትን ደጅ ደጋግሞ የረገጠው ሽመለስ ለገሰንም ከሰልፈኞቹ መካከል አግኝቸዋለሁ። ኢትዮጵያና ኢትዮጵያውያንን ያሉበትን እጅግ አስቸጋሪ ሁኔታ የሚያውሰው ሽመልስ ምዕራባውያን ሀገሮች በኢትዮጵያ ፖለቲካ ውስጥ ካላቸው ሚና አንጻር እየደረሱ ናቸው የሚባሉ የሰብአዊ መብት ጥሰቶችን ለማስታገስ ጫና ፈጣሪነታቸውን እንዲጠቀሙ ይፈልጋል። ላለፉት ሶስት ዓመታት የዘር ማጥፋት በግልጽ በግልጽ እየተካሄደ ነው። በዚህ የዘር ማጥፋት ላለፉት ሳምንታት እንኳን ያየናቸው ነገሮች ኢትዮጵያውያንን በእውነት አሰኝቶ የሚያሳድር ነገር አይደለም። ስፔሻሊ በአማራው ላይ እየተካሄደ ያለውን የዘር ማጥፋት በእምነታቸው ምክንያት እየተገደሉ ያሉ የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች፣ በኢትዮጵያ ላይ ያለው ኦርቶዶክስ ቤተ ክርስቲያን የሚደረገውን ቃጠሎ፣ ሌሎችንም እንዲሁ በግፍ የታሰሩትን እስረኞች ዛሬ በአሜሪካን መንግስት፣ አሁንም የዓለም መንግስታት በኢትዮጵያ ላይ ኢንቮልቭ እንዲያደርግ ነው። በእውነት በኢትዮጵያ ላይ ኢንቮልቭ አድርገው ወደ ክብ ጠረጴዛ ኢትዮጵያ ልትመጣ ይገባል። በሰላማዊ ሰልፉ ላይ የኢትዮጵያ መንግስት ላይ ያነጣጠሩ ወቀሳዎች ቀርበዋል። ሳይበር ፋኖ የሚባለው የወጣቶች ቡድን አባል መሆኗን የነገረችኝ ከሰልፉ አስተባባሪዎች መካከል አንዷ የሆነችው ነቢያት ዳኜ የኢትዮጵያ መንግስት ጥቃቶችን ለማስቆም ያልቻለበትን ምክንያት ትጠይቃለች። ይሄ ሶስት አመት ሆኖታል፣ አማሮች በኦሮሚያ እና በቤንሻንጉል መሞታቸው በብዛት ማለት ነው። ጥቂት ሰው እንኳን አይደለም፣ ብዙ ናቸው። መንግስትን የተቃወም ነው። ያንን የሚያክል ላይክ ሰራዊት ያለው ቲፒኤልፍ ሄዶ መዋጋት ከቻለ ለምንድን ነው ኦሮሚያ እና ቤንሻንጉል ሄዶ ትንሽ ላይክ ሰራዊቶችን መዋጋት? ለምንድን ነው መንግስት አማራን መጠበቅ ያልቻለው? መንግስት ከተባለ ለህዝቡ ነው መቆም ያለበት ለህዝቡ ደህንነት ከዚህ በተጨማሪም የሰብአዊ መብት ተቋማት በሌሎች ብሔሮች ላይ የሚደርሱ ጥቃቶችን በሚገልጹበት ልክ የአማራ ብሔር ተወላጆች ላይ እየደረሱ የሚገኙ በደሎችን በተገቢው ልክና አግባብ አለማስተናገዳቸውን አንስታ ነቢያት ትተቻለች። አማራ ላይ የሚፈጠረውን በየሳምንቱ በየሁለት ሳምንቱ በመቶዎች የሚቆጠሩ ሕፃናት፣ እናቶች፣ አዛውንቶች በቃ ንጹሃን በማንነታቸው እየተጠቁ እያለ እነሱ ኢነፍ ከቨሪጅ እየሰጡት አይመስልም። አማራ በማንነቱ እየተገደለ እነሱ የሆነ ሴፕሬት ኢንሲደንት አስመስለው ነው አርቲክሉን ካየኸው የሚጽፉት። የተለየ ክስተት ወይንም ግጭት ማለትሽ ነው? አዎ፣ አማራዎች እንኳን ናቸው በማንነታቸው ተጠቅተው ነው ተመርጠው የተገደሉት አይሉም። ባለፈው ሳምንት ያወጡት አገንመን ኪልድ ተርቲ ትሪ ሲቪልየንስ በጣም የተደባበሰ እውነቱን ያልያዘ ግማሽ እውነት የያዘ ነገር ነው ላይ አርቲክላቸውን የሚያወጡት። ሰላማዊ ሰልፈኞቹ በኢትዮጵያ መንግስት ላይ ያቀረቡትን ክስ በተመለከተ ምላሽ የጠየቅናቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ይህንን ብለዋል። ግድያውን ተከትሎ ጠቅላይ ሚኒስትራችንም፣ ምክትል ጠቅላይ ሚኒስትራችንም ኤምባሲያችንም የንጹሃንን ግድያ በማውገዝ ይህንን የሽብር ተግባር የፈጸሙ አካላት በህግ ጥላ ስር እንደሚጠየቁ ተገልጿል። መንግስታችንም ይህንን በማጣራት ከገቢ እርምጃ የመውሰድ እንቅስቃሴውን ጀምረዋል። ተጠርጣሪዎችም በህግ ጥላ ስር መዋል ጀምረዋል። ስለዚህ መንግስት እየሰራበት ያለ በመሆኑ በእኛ በኩል ተመሳሳይ ችግሮች የትኛውም አካባቢ እንዳይከሰት ህብረተሰቡን በማስተባበር ህዝቡ በአንድ ልብ እንዲነሳሳ ማድረግ ስራችን እንቀጥላለን። በዚህ አጋጣሚ ለአንሳብ ፈልገው የተለያዩ ውጫዊ ውጥረቶች ባሉበት በአሁኑ ወቅት እንዲህ አይነት የውስጣችንን ጉዳይ ሽብርተኛን እየለዩ በሕግ የማስጠበቁ ነገር እንደተጠበቀ ሆኖ ግን ደግሞ የሚከፋፍሉንን መንገዶች መከተሉ ብዙ የማይጠቅም እንደሆነም በዚህ አጋጣሚ ክሬን ለመለገስ ይፈልጋለሁ። አመሰግናለሁ። በተለያዩ የሀገሪቱ ክፍሎች ውስጥ ብሔርን የለየ በተለይ አማራ ተወላጆችን የለየ ጥቃት ከአንድም ሁለቴ ሶስቴ እየደረሰ ነው። የኢትዮጵያ መንግሥት በሌሎች ቦታዎች ላይ ያሳየውን አይነት ፈጣን እርምጃ ባለመውሰዱ ተጠያቂ ነው ወ የሚል ሙግት ቀርቧል። ዘለቄታ ያለው እርምጃ ያልተወሰደበት ምክንያት ምንድን ነው ይላሉ። እንግዲህ ይህንን ጥያቄ የሚያነሱት ሰዎች ህወሓት ጽንፈኛው ኃይል የተሰነዘረውን ሽብር ተግባር ጋር አያይዘው ያንን በአጭር ጊዜ አሁን ላለበት ደረጃ ማድረስ ተችሎ እንዴት በዚህ መልክ በአማራ ብሔር ላይ በቤኒሻንጉል እና በኦሮሚያ በዋናነት እየተፈጸመ ያለውን ግድያ ማስቆም አቃተው በሚል ነው እና ጠቅላይ ሚኒስትሩም ያው ለሕዝብ ተወካዮች ምክር ቤት በነበረው መድረክ ላይ ሲገልጹ በሽምቅ ሆኖ በስውር በሲቪል ያለው ሲጭምር ሆነው ህዝብን የሚያሸብሩትን መቆጣጠርና ለመግጠም የተዘጋጀ ኃይልን ሁለቱን መግጠም አንድ አድርገው የሚያቀርቡ ሰዎች የተሳሳቱ እንደሆነና መንግስት እነዚህን ኃይሎች ከህብረተሰቡ ጋራ በመተባበር ለህግ የማቅረብ ስራውን አጠናክሮ እየቀጠል እንደሆነ የገለጹበት ሁኔታ አለ። በዚህ አጋጣሚ ልብ ልንለው የሚገባ እነዚህን ኃይሎች እየመለመለ የሚልክብን በየትኛው ጉዳይ ላይ የሀገሪቱን ኢንትረስት ህግምት አስገብቶ እንደሆነ እናም ከውጭ ኃይልም ጋራ ተቀናኝቶ ሊሰራ የሚችል መሆን አለመሆኑን መጠርጠር ይኖርብናል። ኢትዮጵያን ለመከፋፈል ቀላሉ ዘዴ በብሔርና በሃይማኖት መለያየት እንደሆነ የገባቸው አካላት በውስጥ አዳክመውን በውጭ ሊጭኑብን የሚፈልጉ አጀንዳቸውን ለመጫን እየሰሩ እንደሆነ ያው የተለያዩ ትንታኔዎች እንግዲህ የሚያሳየን ነው ማለት ነው። በሰልፉ ላይ ወቀሳ ከቀረበባቸው ዓለም አቀፍ የመብት ተሟጋች ድርጅቶች አንዱ አምነስቲ ኢንተርናሽናል ነው። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ በቀረቡት ወቀሳዎች አይስማሙም። ድርጅታቸው በተከታታይ ያወጣቸው መግለጫዎች የወቀሳውን ተቃራኒ የሚደግፉ እንደሆነ ይሟገታሉ። ቅሬታው ካለ ባለፉት አንድ ዓመትም ባለፈው ሁለት ዓመትም የሰራናቸውን ነገሮች መመልከት ብቻ የሚበቃ ይመስለኛልና፣ በተለያዩ ቦታዎች ላይ በመቶዎች የሚቆጠሩ ግጭቶችና ጥቃቶች ነበሩ የነበሩት። ሁሉንም ከበር ማድረግ እንችላለን ማለት አንችልም። አንድ ሰው ነው ያለው አምንስቲ ኢትዮጵያ ላይ የሚሰራ ግን አቅማችን እና መረጃ ባለ መሰረት ያሉትን በሙሉ ለምሳሌ በምዕራብ ወለጋ ባለፈው ኖቬምበር ላይ የደረሰውን ቤንሻንጉል ላይ የደረሱትን ጥቃቶች አቅማችን ባለ መጠን ዘግበናል። የኩራ ፈርደውንም እንደዚሁ ከዛ በፊትም የነበሩትን ሌሎች ለምሳሌ ከተፈጠረባቸው ቦታዎች ውጭ ለምሳሌ ምዕራብ ወለጋ ውስጥ ሁለት ሺ አስራ ስምንት ሜይ፣ ጁን፣ ጁላይ የተለያዩ ጊዜ ያኔ እንግዲህ ጥቃት የተጀመረው በተለይ አማራ ነዋሪዎች ላይ ከ2018 ጀምሮ ነው። እና እንደዚህ ትኩረት ባልሳበበት ጊዜ ጀምሮ ስናደረግ ነው የነበረው። የተለያዩ የተፈናቀሉ ሰዎች ወሎ የተለያዩ ቦታዎች ሰፍረው እንዳለው ያሉበት ሁኔታ የሚያመለክቱ የተለያዩ መረጃዎች እና መግለጫዎች ጫወተ እናቃለን እና ይሄ ቅሬታ ማን ላይ ማተኮር እንዳለበት ግልጽ ያልሆነ ይመስል ድርጅቱ መግለጫዎችን ሲያወጣ እዛ ባለው ሀቅ ልክ ሳይሆን የሚያወጣው አንድ ብሔር ላይ ያነጣጠሩ መሆናቸውን ከመግለጽ ይልቅ የእርስ በርስ ግጭት አድርጎ ይሸፍናችኋል የሚል ቅሬታም ቀርቧል። ይህም ቢሆን ልክ አይመስለኝም። ምክንያቱም አሁን አምንስቲ አሁን የጠቀስኩት ለምሳሌ ቤኒሻንጉል ባለፈው ዓመት ዲሴምበር ላይ ክሪስማስ አካባቢ ላይ ያረግነውን ምዕራብ እንደዚሁ አንድ ቀን ወደ ሀምሳ ምናምን ሰዎች የተገደሉበት የአማራ ተወላጆች ላይ የተኮረውን እና ሌሎችንም የቀድሞችንም ብታይ እንደ እርስ በርስ ግጭት አድርገን ያስቀመጥንበት ሁኔታ የለም። በሰልፉ ተሳታፊዎች ዘንድ ለቀረቡ ቅሬታዎች ተጨማሪ መረጃ ለማግኘት በቅርብ ጊዜ ጥቃቶች ተደጋግሞበታል የሚባለውን የኦሮሚያ ክልል ባለስልጣናትን ለማግኘት በተደጋጋሚ ብንጥርም አልተሳከልንም። ሰላማዊ ሰልፈኞቹ ጥያቄያቸውን የያዘ ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስገቡና መልስ እየጠበቁ ይጠበቁ እንደሆነም ሰምተናል። በአሜሪካ ድምፅ ሀብታሙ ጽዩም ዋሽንግተን ዲሲ።